በኢትዮጵያ ጉብኝት በማድረግ ላይ የሚገኙት የፕሬዚደንት ዶናልድ ትራምፕ ከፍተኛ አማካሪና ልጃቸው ኢቫንካ ትራምፕ ዛሬ ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው ተነጋግረዋል። ኢቫንካ ትራምፕና የልኡካን ቡድናቸው ሀገራቸው በኢትዮጵያ እየተወሰዱ ላሉት የማሻሻያ እርምጃዎች ያላትን ጠንካራ ድጋፍ በድጋሚ አረጋግጠዋል ብሏል የአሜሪካ ኤምባሲ ባወጣው መግለጫ። ትላንት ከኢትዮጵያውያን ሴት ነጋዴዎች ጋር የተገናኙት ኢቫንካ ትራምፕ ሴቶችን ማገዝና አቅማቸውን መገንባት የብሔራዊ ጸጥታ ጥቅማችንን ያስጠብቃል ብለዋል። ኢቫንካ ትራምፕ አዲስ አበባ የሚገኙት ከሁለት ወራት በፊት በዋይት ሃውስ ይፋ የተደረገውን የሴቶች ዓለም አቀፍ የልማት ብልጽግና ፕሮግራም ወይም ደብልዩ ጂዲፒን ለማስተዋወቅ ነው። ይህ ፕሮግራም It's a great privilege to start my visit to the continent here in Ethiopia, the diplomatic capital of Africa, um, and to start with a product that is the number one export to the United States coffee. በሀጉሪቱ የማደርገውን ጉብኝት እዚህ በኢትዮጵያ በመጀመሪያ ኩራት ይሰማኛል። የአፍሪካ የዲፕሎማሲ ማዕከል በሆነችው አገር ወደ ዩናይትድ ስቴትስ ከሚላከው ቁጥር አንድ ምርት ከቡና በመጀመሪያም እንደዚሁ ነው ያሉት ኢቫንካ ትራምፕ ትናንት አዲስ አበባ ውስጥ ሲናገሩ። እናም የፕሬዚዳንት ትራምፕ ልጅና የዋይት ሀውስ ከፍተኛ አማካሪ ኢቫንካ ትራምፕ የአፍሪካ ጉብኝታቸውን ትናንት በኢትዮጵያ ጀምረዋል። የዚህ ጉብኝት መነሻም እንደ አውሮፓውያን አቆጣጠር እስከ 2025 ሀምሳ ሚሊዮን ሴቶችን ተጠቃሚ ለማድረግ የሚያልመውና ከሁለት ወራት በፊት በዋይት ሀውስ ይፋ የተደረገው በእንግሊዝኛው ደብሊው ጂዲፒ የተሰኘው ፕሮግራም ነው። የሴቶች ዓለም አቀፍ የልማት ብልጽግና ፕሮግራም እንደማለት ነው። ትናንት የመጀመሪያ ተግባራቸውም የአንዲት ኢትዮጵያዊት ሴት ንብረት የሆነውን ዱሜርሶ ቡና መጎብኘትና ከመሰል ሴቶች ጋር መወያየት ነበር። ኢቫንካ ትራምፕ በዚሁ ጉብኝት ወቅት ሲናገሩም ዩናይትድ ስቴትስ ሴቶችን ለመደገፍ የምትሰራው ለብሔራዊ ጥቅሟ አስፈላጊ ስለሆነ ጭምር መሆኑን አስረድተዋል። የሴቶችን አቅም መገንባት፣ በገንዘብ ማገዝ ብልህ የሆነ የልማት ፖሊሲና አዋጭም ነው። የጸጥታና የደህንነት ጥቅማችንን ያስጠብቃል። ምክንያቱም ሴቶች አቅም ሲፈጥሩ ሰላምና መረጋጋትን ያጠናክራሉ። ይህንን በተለያዩ ጊዜያት ተመልክተነዋል። የአገሮችን የመቋቋም አቅም ለማጠናከር የሴቶችን አቅም ማጠናከር ወሳኝ ነው። ከኢቫንካ ትራምፕ ጋር ውይይት ካደረጉት ኢትዮጵያውያን ሴቶች አንዷ የዶመርሶ ቡና ባለቤት ወይዘሮ ሂሩት ብርሃኑ ናቸው። ዶመርሶ ከአርሶ አደሮች ቡና እየወሰደ እያጠበና እያዘጋጀ ወደ አሜሪካና ሌሎች ሀገራት ይልካል። ከዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ ያገኙት ድጋፍ ለዚህ ስራ አስተዋጽኦ ማድረጉንም ወይዘሮ ሂሩት ተናግረዋል። የኢቫንካ ትራምፕ ጉብኝት የፈጠረባቸውን ስሜትም አብራርተዋል። እንደ ሀገር በጣም ነው ደስ የሚለን፣ ኢትዮጵያ ቡና መጀመሪያ ሀገር ነች፣ እንደ ኢትዮጵያ እንደ አፍሪካ ደግሞ የመጀመሪያ የፕሬዚዳንቱ ልጅ ኢትዮጵያን ጎብኝት አለች። እንደ ሀገርና እንደ ሴት ካሰብከው እኔ በጣም ደስተኛ ነኝ። በጣም ትልቅ እድል ነው ብዬ ነው የማስበው። ለምን በቃ ቡና ነዋ። እሷ በጣም በጣም ተደስታለች። እኛም ደስ ብሎናል ቤታችን መታ ቤታችን ከፍተን በተለይ ደግሞ እኔ ጋ መታ ያለውን ነገር የሴቶችን፣ የእህቶችንም ጨምሬ አብሬ ከነሱ ጋር ተሳትፌ የኢትዮጵያን ቡና በማስተዋወቃችን እንደ ሀገርም እንደ ሴትም እንደ እናትነቴ በጣም ደስተኛ ነው። ወይዘሮ አዛለች ተስፋዬ ደግሞ የአዛለች ቡና ባለቤት ናቸው። እሳቸው በአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ድጋፍ ገና ወደ ውጭ ለመላክ እየተዘጋጁ ነው። በዩኤስአይዲ በኩል ነው ድጋፍ የምናገኘው። አሁን ነው ገና እኔ መጀመሪያ ነው። ገና ተመዘገባችሁ ድጋፍ ለማግኘት እስካሁን አላገኛችሁም? አሁን ከዚህ በ አግኝተናል። አሁን በእናት ባንክ ከዩኤስአይዲ አማካኝነት አሁን ድጋፍ አግኝተናል። ምንድን ነው ያገኛችሁት ድጋፍ? ገንዘብ ነው? ስልጠና ነው? ወደ ውጭ እንድትልኩ ማገዝ ነው? በመጀመሪያ የምንሰራበትን ማሽኖች መቆያ፣ መፍጫ፣ ማሸጊያዎች፣ እነዚህን የመሳሰሉ ለድርጅቱ የሚያስፈልጉ ነገሮች ሁሉ የምንገዛበት ገንዘብ ነው የሚሰጡን በባንክ አማካኝነት እሱ ነው። አሁን ወደ ውጭ እንድትልኩ የሚያስችላችሁ ማለት ነው። እናም የኢቫንካ ትራምፕ ጉብኝት ዓላማ እነዚህን የመሳሰሉ ዜጎችን የሴቶች ዓለም አቀፍ የልማት ብልጽግና ፕሮግራም በተሰኘው መርሃ ግብር ተጠቃሚ ማድረግ ነው። የዩኤስአይዲ አስተዳዳሪ ማርክ ግሪንም አብረዋቸው እየተጓዙ ነው። ዛሬ ከጠቅላይ ሚኒስትር አብይ አህመድ ጋር ያደረጉት ውይይት ደግሞ ፖለቲካዊ ጉዳዮች ጭምር የተነሱበት መሆኑን በአዲስ አበባ የሚገኘው የአሜሪካ ኤምባሲ በላከው መግለጫ አመልክቷል። ኢትዮጵያ የማሻሻያ እርምጃዎችን ከመውሰድ አንጻር ላሳየችው እመርታ ዩናይትድ ስቴትስ ያላትን ጠንካራ ድጋፍ በድጋሚ ማረጋገጣቸውን ነው ኤምባሲው የጠቆመው። ጠቅላይ ሚኒስትር አብይ ቁልፍ የመንግስት ኃላፊነት ቦታዎችን ለሴቶች መስጠታቸውንም ኢቫንካ ትራምፕ አድንቀዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁ እስክንድር ለዘገባው። በኢቫንካ ትራምፕ የኢትዮጵያ ጉብኝት ዜና ላይ እንቆያለን። ሚስ ትራምፕ ዛሬ አንድ የዕደ ጥበብ ምርቶች ኩባንያም ጎብኝተዋል። ኩባንያው የዕደ ጥበብ ምርቶቹን ከዘጠና ስምንት ከመቶ አካባቢ ለውጭ ገበያ እንደሚልክ ተገልጿል። ይህንን ዜና መለስካቸው አማህ ያቀርብልናል። የፕሬዚዳንት ዶናልድ ትራምፕ የመጀመሪያ ሴት ልጅና በዋይት ሀውስ ከፍተኛ አማካሪ ኢቫንካ ትራምፕ ትናንት ከቀትር በኋላ ሙያ ኢትዮጵያ በሚባለው ባህላዊ የእጅ ጥበብ ውጤቶች ማምረቻ ግቢ ሲደርሱ ኩባንያው የተቀበላቸው በአገር ባህል ሙዚቃ ነበረ። ሙያ ኢትዮጵያ የተሰኘው ኩባንያ የተመሠረተው ከ13 ዓመታት በፊት ነበረ። ኩባንያው የሚሠራቸው በሀገር ባህል የሽመና ጥበብ የሚመረቱ አልባሳትንና የተለያዩ ጨርቃጨርቅ ውጤቶችን እንዲሁም የሸክላ ሥራዎች ውጤቶችን ነው። ሚስ ኢቫንካ ትራምፕም የተለያዩ ኩባንያውን የማምረቻ ክፍሎችን ጎብኝተዋል። ኢቫንካ ባህላዊውን የኢትዮጵያ የመሸመኛ መሣሪያ በተግባር ለመፈተንም ሙከራ አድርገዋል። ኩባንያው በስድስት ሠራተኞች ሥራውን ጀምሮ በአሁኑ ወቅት ወደ ስድስት መቶ የሚጠጉ የሙሉ ጊዜና የትርፍ ሰዓት ሠራተኞች እንደሚያስተዳድርም የኩባንያው መሥራችና ሥራ አስኪያጅ ወይዘሮ ሳራ በራ ገልጸዋል። ኩባንያው ለመጀመሪያ ጊዜ ምርቶቹን ወደ ውጭ ልኮ ያገኘው ገንዘብ አምስት ሺህ የአሜሪካ ዶላር እንደነበረ ያስታወሱት ወይዘሮ ሳራ ዛሬ ግን በሚሊዮኖች ዶላር የሚቆጠር ገንዘብ ወደ ሀገር እንደሚያስገባ ተናግረዋል። ሚስ ኢቫንካ ትራምፕም በዚህ እድገት የተሰማቸውን ደስታና እርካታ It really represents the reason we are so passionate um, as the United States government investing in women from a development standpoint. You started with assistance from USAID, you had 10 people working for you, now you have 600 people, and you've transitioned from a recipient of aid. ወይዘሮ ሳራ አበራ ኩባንያቸውን የዘመናዊ ቴክኖሎጂ ውድድር ይገጥመዋል፣ ከስራ ውጭ ያደርገዋል የሚል ግምትም እምነትም ያላቸው አይመስሉም። ምርታቸው የትና እነማን እንደሚፈልጓቸውም ጠንቅቀን እናውቃለን ነው የሚሉት። አብዛኛው ምርታቸው ደግሞ የሚላከው ወደ ውጭ ነው። ገበያው የሚፈልገውን ጥናት እናረጋለን ሀብታም ጋ ነው፣ መሀከለኛ ገቢ ያለው ሰው ጋ ነው፣ ልጆች ጋ ነው፣ እድሜያቸው ከፍ ያሉ ሰዎች በደንብ ጥናታችንን እናደርጋለን። የዩኤስ ኤዲስ ረዳኝም በዚህ ላይ ነው። እሱን ጥናት ኒ አሁን በራሳችን እናደርጋለን። አንድ የጫፍ አሳየኝ። ምን ይፈልጋሉ? በእጅ የተሰራ የሚባለውን ይፈልጋሉ። በእጅ የተሰራ ደግሞ ስላዘኑ የሚገዙ ሳይሆን ወደው ተጠንቅቀው እንዲጠቀሙበት አድርገን አክብረን እንሰራለን። ስለዚህ እንደኛ ሌሎች ቢፈጠሩ እንጂ ተወዳዳሪ ይጥለናል ብለን በፍጹም አናስብም። አሁን ሁሉ ምርቶ ወደ ውጭ ነው የሚሄደው፣ ሌላ ሀገር ውስጥ ዘጠና ስምንት ፐርሰንት ኤክስፖርት ነው የምናደርገው። ሸክላ ለምሳሌ ትልቁ ነገር ሸክላ በጀበናና በድስት ነው በሀገራችን የሚታወቀው። ጋለሪ ለፈየት ማለት እንግዲህ ሰው አይቶ ለመውጣት የሚገባበት የፈረንሳይ ሱቅ ነው። በኮንቴነር ጭነት ግን እኛ ሸክላ ለፈረንሳይ እንልካለን። ያንን ምንድን ነው ይሄንን በወርቅ ቅብ ሳህን መብላት የሚችሉ ሰዎች የሰው እጅ ሰራ አንድ ሰው ስንት ጊዜ ፈጅቶበት ነው የሰራ የሚለውን ከዛኛው የበለጠ አክብረው ያውታል። ያንን ጥናት አድርገን ነው እዛ የምናደርገው፣ እና ይሄ ነው እንግዲህ ልዩ የሚያደርገው በሙያ ኢትዮጵያ ካሉት ሰራተኞች አብዛኛዎቹ ሴቶች ናቸው። ወደፊት ዘርዘር ያለ ዝግጅት ለማቅረብ እንሞክራለን። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።